Boyz የኢትዮጵያ አገር ውስጥ ቋንቋ በወጉ ያልተጻፈ ከ1921 እስከ 28 ያለው የኢትዮጵያ አቪየሽን ታሪክ ላይ የሚያተኩር ፀሐይ የኢትዮጵያ አቪየሽን አጀማመር የተሰኘ መጽሐፍ በካፒቴን ዘላለም አንዳርጌ ተጽፎ ገበያ ላይ ከሰሞኑ ውሏል። መጽሐፉ በዋናነት ፀሐይ የተባለችና በ1928 ኢትዮጵያ ውስጥ ተሰርታ አገልግሎት ከመስጠቷ በፊት በኢጣሊያ ወረራ ምክንያት ወደ ሮም የተወሰደች አውሮፕላንን የሚያስተዋውቅ ነው። አሁን የትና በምን ሁኔታ እንዳለችም በዝርዝር ይተርካል። መጀመሪያ ወደ መጽሐፉ ከመሄዳችን በፊት እስኪ ከአየር መንገድ ጋር ያለህ ትውውቅ መቼ ይጀምራል? ለምን ያክል ጊዜ አገልግለሃል? ሰላሳ አራት ዓመት አየር መንገድ አገልግያለሁ። ከፓይለት ትሬኒንግ ተመርቄ በረዳት አብራሪነት በተለያዩ አውሮፕላኖች ላይ አገልግያለሁ። ከዛም በእድገት ወደ ካፕቴንነት ተዘዋውሬ የተለያዩ አውሮፕላኖች ላይ አገልግያለሁ። ባለፉት አስር ዓመት ቅድም ደግሞ የቦይንግ ሰባት መቶ ሰባ ሰባት እና የ ቦይንግ 787 ዋና አብራሪ ካፕቴን ሆኜ የምወደው እና የማፈቅረውን ድርጅቴን እያገለገልኩ ነው። ወደ መጽሐፍ ላይ ወዳለው ታሪክ እንምጣና በዚያ ዘመን የነበረው የኢትዮጵያ አቪዬሽን ታሪክ ምን ይመስላል? የኢትዮጵያ አቪዬሽን አጀማመር ቀደም ያለ ነው። ቀደም ብለን እንድንጀምር እና አድቫንቴጅ እንድናገኝ እያደረገን ትልቁ ነገር በነጻነት መኖራችን ነው። ምክንያቱም አንድ ተቋም ወይም ደግሞ አንድ አየር መንገድ ለማቋቋም በርካታ ገንዘብ ስለፈሰሰበት ብቻ ሳይሆን ሙያው የሚቀባበል ነው። አሁን ለምሳሌ ያህል የመጀመሪያው ፓይለት የሚቀጥለውን ያስተምራል የሚቀጥለውን እና እነሱን ትምህርት እየተቀበለ ነው። እኛ ደግሞ የተማርነውን ደግሞ ከኛ በታች ላሉት እነሱን ደግሞ እንደዚሁ የሚቀጥል ነገር ነው እና የኢትዮጵያ አቪሽን በዚህ ጥሩ አድቫንቴጅ አግኝተናል ብዬ አስባለሁ። መጽሐፍ ላይ ከጣሊያን ወረራ በፊት የኢትዮጵያ አቪሽን ታሪክ ከዛ በፊት መኖሩ ብቻ ሳይሆን አብራሪዎችን የማሰልጠን ደረጃ ላይ እንደነበር ጠቀስ ታደርጓለህና እስኪ ንገረን የዛን ጊዜ የነበረው የአብራሪነት ስልጠና የቴክኒሽያንነት ሁኔታ ምን ይመስል ነበር? በመጽሐፉ ላይም ጠቅሻለሁ። የአውሮፕላን አገባብ እንዴት እንደነበረ በሺ ዘጠኝ መቶ ሀያ አንድ ዓመተ ምህረት ነው ኢትዮጵያ ለመጀመሪያ ጊዜ የገባው ነሀሴ አስራ ሁለት ሺ ዘጠኝ መቶ ሀያ አንድ ዓመተ ምህረት ነው። ከፈረንሳይ አገር የተገዙ አውሮፕላኖች ነበሩ፣ ሶስት አውሮፕላኖች። የመጀመሪያው አይሮፕላን ጅቡቲ ላይ ተገጣጥማ ወደ አዲስ አበባ እያበረረ ያመጣት ሙሴ ኦንድሬ ማይ የሚባል የፈረንሳይ የሰላሳ ሁለት ዓመት ወጣት ነው። መጀመሪያ ያረፈበት ቦታ የአሁኑ የኢትዮጵያ አየር ኃይል ዋናው መስሪያ ቤት ወይም ደግሞ ኤርፖርቱም ያለበት ሀረር ሜዳ የሚባለው ቦታ ያለበት ቦታ ነው። ሌላ ሁለተኛ ሆኖ የገባው አይሮፕላን ዥንከርስ ሰርቲስሪ የሚባል ተለቅ ያለ ኦል ሜታል ወይም ደግሞ በሙሉ ሰውነቱ ከአሉሚኒየም የተሰራ የዛን ጊዜ እንደ ብርቅ የሚታይ ነው በአብዛኛው ሸራ መሳይ ጨርቅ ያላቸው አሮፕላኖች ነበሩ። እነዚህን ሁለት አውሮፕላኖች በሚያዙበት ጊዜ ኮንትራት አግሪመንት ውስጥ ፓይለቶቹ በሚመጡበት ጊዜ ኢትዮጵያውያኖችን ያስተምሩልናል ብለው ንጉሠ ነገሥቱ ውል አስፈርመዋቸውን የመጡ ሲመጡ እነዚህ አውሮፕላኖች ከመጡ በኋላ የኢትዮጵያውያን ተማሪዎች ተመልምለው አዲስ አበባ ላይ ጃን ሜዳ ላይ ነው ትምህርት የጀመሩት። በጊዜው ሰባት የሚሆኑ ተማሪዎች ነበሩ የተመለመሉት። መጽሐፍ ደግሞ የተሰየመው ፀሐይ ስለተባለች ኢትዮጵያ ውስጥ ተሰርታ ጥቅም ላይ ሳትውል በጣሊያን የተወሰደች አይሮፕላን ስም ነው እና እስኪ ስለ ፀሐይ ደግሞ አጫውተኝ። ኢትዮጵያ በዛን ወቅት አይሮፕላን የመስራት አቅም ነበራት? በእርግጥ አይሮፕላኗ ለመስራት ተችሏል ለመስራት ያስገደደበትም የገፋፈበትም ሁኔታዎች አሉ ምንም እንኳን በ19 መቶ 27 መጨረሻ እና 28 ዓመተ ምሕረት የኢጣሊያ ኢትዮጵያን የመውረድ ጦርነት ብታደርግ ከመጀመሪያው ጀምሮ ኢጣሊያ ተዘጋጅታበት ነበር በምንድን የተዘጋጀችው ኢትዮጵያ ምንም አይነት የጦር መሳሪያ እንዳታገኝ ራሷን እንዳታስታጥቅ እና እንዳትደራጅ እና እንዳትከላከላቸው የጦር አውሮፕላን ኢትዮጵያ እንዳይኖራት መከላከሉ በራሱ የኢትዮጵያውያኖች ላይ በጣም በጣም ትልቅ ችግር መጥቷል። ምክንያቱም እነዚህ ያልኳቸው ቅድም አይሮፕላኖች ጅቡቲ ላይ ደርሶ እንኳን ከጅቡቲ አዲስ አበባ ለመግባት ኢጣሊያን በውስጥ በመደገፍም ከኢጣሊያ ጋር ላለመገጨትም ለምሳሌ አል ጅቡቲ በፈረንሳይ ቁጥጥር ስር ነበረች። ፈረንሳዮቹ፣ እንደዚሁም እንግሊዞቹ ተጽዕኖ ያሳድሩ ነበር፤ አይሮፕላን ወደ ኢትዮጵያ እንዳይገባ፣ ምንም ዓይነት መሳሪያ ወደ ኢትዮጵያ እንዳይገባ ገና ቀደም ብሎ ነበር ሲዘጋጁበት የነበረው። በዚህ ምክንያት አይሮፕላን ከውጭ ከሚገባ ይልቅ ኢትዮጵያ ውስጥ ቢሰራ የተሻለ ይሆናል የሚል ሀሳብ ኢትዮጵያ ውስጥ ፈልቆ፣ አንድ ቬቨር የሚባል ጥሩ መሀንዲስ እና ጥሩ ጎበዝ የነበረ ሰው ከኢትዮጵያውያን መካኒኮች ጋር በመሆን በ1927 ዓመተ ምህረት በታሳስ ወር ላይ አውሮፕላን ጃን ሜዳ ቆርቆሮ ውስጥ ሰርተው ጨርሰው ለንጉሰ ነገስቱ ሲያሳዩ ንጉሰ ነገስቱም ደግሞ በሴት ልጃቸው ስም በልዕልት ፀሐይ ስም ፀሐይ ብለው ሰይሟታል። አይሮፕላኗ እጅግ እጅግ በጣም የምታምር እጅግ የተዋጣላት በዛን ጊዜ አይደለም ዛሬ እንኳን ሲታይ የስፖርት መኪኖች የምትመስልና በጣም የምትገርም አውሮፕላን ነች። ይቺ አውሮፕላን በሺ ዘጠኝ መቶ ሀያ ሰባት ዓመተ ምህረት ተሰርታ ለመጀመሪያ ጊዜ አዲስ አበባ ላይ በረራ አድርጋ የመጀመሪያ ምናልባት በእርግጠኝነት መናገር ባይቻልም በአህጉራችን የመጀመሪያዋ ነች ብዬ የማምንባት አውሮፕላን እጅግ በጣም ለሚያምር ሁኔታ ተሰርታለች። መሀንዲሱ ቬበር እጅግ በጣም ብልህ ስለነበረ ለአዲስ አበባ ተመጣጣኝ የሆነ ሞተር እጅግ በጣም ለበረራ አስፈላጊ የሆነ በፊት የነበሩት ሞዴሎች ላይ ያልነበሩ ፍላፕስ የሚባል ሲነሱ በቅጽበት ቶሎ ከመሬት እንዲነሱ በሚያርፍ አውሮፕላኖች፣ አሁንም አለ። ሁሉም አውሮፕላኖች አላቸው። በሚያርፍበት ጊዜ ደግሞ ፍጥነታቸውን ቀንሶ ቶሎ እንዲቆሙ የሚያደርግ ሌሎች ሌሎች ነገሮችም ዲዛይን አድርጎ ጥሩ አድርጎ ነው የሰራው። ኢትዮጵያውያን መካኒኮች በዚህ ተሳትፈዋል እና ስማቸውም ተገልጿል። አስተዋጽኦ አድርገዋል። አሻራቸውን አሳርፈዋል። ታዲያ ፀሐይ እንዴት ከሀገር ወጣችሁና በጣሊያኖቹ እጅ ወደቀችሁ? በሺ ዘጠኝ መቶ ሀያ ስምንት ዓመተ ምህረት ጣሊያኖቹ አዲስ አበባን ሲቆጣጠሩ አዲስ አበባ ላይ ሶስት አይሮፕላኖች ያገኛሉ። ጣሊያኖቹን በጣም የገረማቸው ፀሐይ የምትባለው አይሮፕላን ጃን ሜዳ ላይ ሲያገኟት፣ የት ሀገር እንደተሰራች ማን እንደሰራች ሜክ ኤንድ ሞዴል ሁሉ ማወቅ እስኪ ገርማቸው ድረስ ነው ከደብዳቤያቸው ከተጻጻፉት ደብዳቤዎች የተረዳዋት እና መጀመሪያ ከአዲስ አበባ የተወሰደችው ሺ ዘጠኝ መቶ ሀያ ዘጠኝ ዓመተ ምህረት ነው። እንደ ሄደች ጣሊያን ሀገር ውስጥ የእነሱ ሮያል አየር ኃይል አካዳሚ ነው የተቀመጠችው። ከዛ ደግሞ አዘዋውረዋት ቫንቬትሊ ካዜርታ ቤተ መንግስት ለተወሰነ ጊዜ ተቀምጣለች። በሁለተኛው ዓለም ጦርነት ተርፋለች። ከዛ በአስራ ዘጠኝ ሀምሳዎቹ መጀመሪያ ላይ ቱሪን የሚገኘው የኢጣሊያ አየር አልሙዘም ውስጥ ለህዝብ መታየት ጀመረች። በዚህን ጊዜ ግን አይሮፕላኗ ስትሰራ ጃርሜዳ ላይ ብርማ ግራጫ አይነት ቀለም ኖሯት አይሮፕላኗ ወገቧ ላይ በትልቁ ፀሐይ የሚል በግራና በቀኝ ተጽፎባታል። የኢትዮጵያ ባንዲራ ተደርጎባታል። ጭራዋ ላይ ደግሞ አነስ ባለ ጽሁፍ በአማርኛ ኢትዮጵያ አንድ ከስር ደግሞ በእንግሊዝኛ ኢትዮጵያ ወይም ደግሞ በላቲን ቃል ኢትዮጵያ ዋን ተብሎ ተጽፎባት ነበር ይሆን እንጂ ቱሪን የሚገኘው የጣሊያን ሚዚየም ሲያመጧቸው ለመጀመሪያ ጊዜ ያንን የእኛን ቀለም አጥፍተው ደማቅ ቀይ ቀለም አድርገዋት ነበር። በሺ ዘጠኝ መቶ ሰባ ሰባት ምረት በእኛ አቆጣጠር አሮፕላኗን ያወጡና ሌላ የአየር ኃይል ግቢ ውስጥ ያስቀምጧታል እና ለሰላሳ ሶስት አመት እዛ ውስጥ ተቀምጣ ነበር። እንግዲህ ፀሐይን ከታሪኳ በተጨማሪ አሁን ያለችበትን ሁኔታ ለማወቅ ደግሞ ጣሊያን ድረስ ሄደህ አግኝታታል እና እንዴት አገኘሀት? ያለችበት ሁኔታስ ምን ይመስላል? ፕሮፌሰር ግሪጎሪ አሌጂ የሚባሉ በጣም የተከበሩ ሰው ከእሳቸው ጋር ግንኙነት ፈጥሬ አውሮፕላኗን ማየት ፈልጋለው፣ እባክዎ አውሮፕላኗን እንዳያት አድርጉኝ ብዬ በጣም ረጅም ረጅም በጣም ረጅምና አሰልች የሆነ ጊዜ ነው። በርካታ በርካታ ነገሮች ደብዳቤ ከተጻጻፍም በኋላ ፍቃድ ተገኝቶ በሁለት ሺ አስር ዓመተ ምሕረት የተከለከሉ አየር ኃይል ግቢ ውስጥ ድረስ በመግባት አውሮፕላኗን ለማየት ችያለሁ። ሙሉን ደግሞ የአውሮፕላኗን ሁኔታ እና የመሳሰለውን ከመጽሐፍህ ላይ አድማጮቻችን ማየት ይችላሉ ሁሉንም ነገር እዚህ ላይ እንዳናወጣው መጽሐፍን የበለጠ ደግሞ አጓጊ የሚያደርገው ይመስለኛል ስለ እሷ ለማወቅ እንግዲህ መጽሐፍህ ሰማንያ አምስት አመት እና ከዛ በላይ የሆነውን የአየር ሀይል እና የአየር መንገድ ታሪክ የሚያስስ ነው እና መረጃ ማግኘት ሂደቱ ቀላል አይመስለኝም እንዴት ነው መረጃዎችን ያሰባሰብከው ምን ያክል ጊዜ ፈጀብህ እርግጥ ሁሉ ነገር የተመቻቸ አልነበረም። ለምን? ስለ ፀሐይ ምንም ነገር ስላልተነገረ የታወቀ ነገርም ስለሌለ ነው። ስለዚህ ከምንም ነገር ተነስቶ መረጃ ማግኘት በጣም ይከብዳል። እኛ ሀገር ውስጥ ምንም አይነት መረጃ ማግኘት አልቻልኩም ስለዚች አውሮፕላን። ስለዚህ ከተለያዩ ውጭ ሀገሮች በአብዛኛው ከፈረንሳይ፣ ከኦስትሪያ፣ ከጣሊያን፣ ከጀርመን ብዙ ነገሮች አግኝቻለሁ ከአሜሪካና ከራሽያም ደግሞ የተሻለ መረጃዎች አግኝቻለሁ። እና ይከብዳል። በእርግጥ ግን መረጃዎችን በእንደዚህ አይነት ሁኔታ ነው ያገኘው። በተጨማሪ ደግሞ የተለያዩ የመካኒኮቹ ቤተሰቦች፣ የፓይለቶቹ ቤተሰቦች አንዳንዶቹ ደግሞ ከፓይለቶችም ከመካኒኮችም ደግሞ የተጻፈ ነገር ትንሽ ትንሽ ነገሮች ስላላቸው እነዛ እነዛ መረጃዎች ከታሪኩ ጋር የታሪኩን ማመሳከሪያነት ተጠቅሜበታለሁ። አሁን እንዳልከው በአማርኛ የተጻፈ የዚህን ዘመን የኢትዮጵያ አየር መንገድ ታሪክ የሚገልጽ ብዙ የአማርኛ መጽሐፍም ሆነ ሌላ ነገር ብዙ የለምና እንደው በአጠቃላይ ይህን የኢትዮጵያ አቪየሽን ታሪክ በመጽሐፍ መልክ ለዚህ ትውልድ እንዲደርስ ማድረግህ ዓላማ ምንድን ነው? የዛን ጊዜ የነበረውን እና መጽሐፍም የሚዳስሰውን የኢትዮጵያን ታሪክ ለአሁኑ ትውልድ ማስተላለፉ ምን ይጠቅማል? ወይም ምን የሚያስተላልፈው ነገር አለ ትላለህ? እንዲህ የነበርንበትን ከፍታ የደረስንበትን ደረጃ የት እንደነበር እንግዲህ ባለፉት ሰማኒያ አምስት ሰማኒያ ስድስት ዓመት ውስጥ አሮፕላን መልሰን አልስራ ነው። አሮፕላን አሁን አድማጮቼ በደንብ ልብ እንዲሉልኝ የምንፈልገው አይሮፕላን መገጣጠምና አይሮፕላን መስራት ሁለት የተለያዩ ነገሮች ናቸው። አብዛኛው ሴንስ ሊያደርግ ይችላል አይሮፕላን ተገጣጥማ ነው እንጂ ተሰርታ ሊሆን አይችልም ይላል። ነገር ግን እንዳልኩት ይቺ አይሮፕላን ስፔሻል የሚያደርጋት ኢትዮጵያ ውስጥ በመሰራቷ ነው። ከዛ በኋላ አይሮፕላን ምናልባት ተገጣጥሞ ሊሆን ይችላል፣ ግን አይሮፕላን አልተሰራም። እና እቺ አይሮፕላን ታሪካዊ የሚያደርጋት በርካታ ነገር አለ። ለምሳሌ ያህል ከሁለተኛ ዓለም ጦርነት በፊት በመሰራተው እና በኢትዮጵያ ውስጥ የተሰራች ብቸኛ አይሮፕላን በመሆኗ በጣም ታሪካዊ ነች። አቬሽንን በተመለከተ ምን ጊዜ ከእሷ ነው የምንነሳው። አሰራሯን በተመለከተ ጃን ሜዳ ላይ በቂ ማሽነሪዎች በሌሉበት ቦታ በተራ ሰው እጆች በተራ ናጺዎች እንደዚህ የተሰራች ነች እና አሰራሯንም እዛ ላይ ድካሙንም አንዲት ብረት ለመቁረጥ ወይም ቅርጽ ለማውጣት የሚፈጀው እዛው ድካሙን እዛም ላይ ገልጫለሁ። በዓለም ላይ ደግሞ በአስራዘጠኝ መቶ ሀያዎቹ የተሰሩት አሮፕላኖች ውስጥ የተረፉት እጅግ በጣም በጣት የሚቆጠሩ ትንሽ አሮፕላኖች ነው ያሉት። እሱ ራሱ ስፔሻል ያደርጋታል። ሞር ኢምፖርታንት ሊ ደግሞ ታሪኳ የዝጭ አሮፕላን ታሪክ ምንጊዜም ቢሆን በዓለማችን ዝነኛ የሆኑትን ንጉሰ ግርማዊ ቀዳማዊ ኃይለ ሥላሴ ጋር በቀጥታ ግንኙነት ስለሚፈጥር ቫሊውም አድ ያደርጋል።